ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ትናንት ወደ ረሃብና ቸነፈር በቀረበ ሁኔታ የሚገኘው ሶማሌ ክልል ለምግብ እርዳታ ያለውን አጣዳፊ ፍላጎት ተረድቻለሁ። I'm also announcing $91 million in additional humanitarian assistance for the people of Ethiopia. United States America, USAID Mark Green, ነሐሴ 25 ቀን 2009 ዓ ም ምሽት አስተናጋጆች ሰለሞን ክፍሌና አዳነች ፍስሐየነን አብረናችሁ እናመሻለን። በቅድሚያ የዕለቱን ዜናዎች እናሰማለን። መልካም ምሽት። ኒጀር ውስጥ በያዝነው የዝናብ ወራት የወረደው ከባድ ዝናብ ባስከተለው የጎርፍ መጥለቅለቅ ቢያንስ 44 ሰዎች እንደሞቱ ታውቋል። የሲቪል ጥበቃና የቀውስ ጊዜ ጽህፈት ቤት ዋና ስራ አስኪያጅ ኮሎኔል አቡበክር ባኮ በተናገሩት መሰረት ካለፈው ሰኔ ወር አንስቶ በብዙ መቶዎች የሚቆጠሩ ኒያሚ አጠገብ የነበሩ ቤቶች በጎርፍ መጥለቅለቅ ተደምስሰዋል። የተባበሩት መንግስታት ድርጅት አንድ መቶ ስድስት ሺህ የሚሆኑ ሰዎች መኖሪያ ቤታቸውን ሊያጡ ይችላሉ ሲል ባለፈው ግንቦት ወር አስጠንቅቆ ነበር። ባለፈው ዓመት በተከሰተው የጎርፍ መጥለቅለቅ ምክንያት ስልሳ ሰዎች ህይወታቸውን አጥተዋል፣ በብዙ ሺዎች የሚቆጠሩት ደግሞ ቤት አልባ ሆነዋል። አንድ የኮንጎ ዲሞክራሲያዊ ሪፑብሊክ የተቃውሞ መሪ በሀገሪቱ ምርጫ አለመካሄዱን ለመቃወም እንደ አውሮፓን ዘመን አቆጣጠር በመጪው ጥቅምት ወር መባቻ ላይ ተቃውሞ እንዲጀመር ጥሪ አቅርበዋል። በመላ ሀገሪቱ እንዲካሄድ የታቀደው ተቃውሞ ግብር አለመክፈልን እንደሚያካትት ታውቋል። የተቃውሞ ጥሪውን ያቀረቡት የሟቹ ተቃዋሚ መሪ ኢቴን ሸሴኬዲ ልጅ ፊሊክስ ሸሴኬዲ ሲሆኑ ራስምብላንት ደ ለኦፖዚሲዮን ኮንጎሌዝ የተባለው ተቃዋሚ ፓርቲ ፕሬዝደንት ናቸው። ተቃውሞ የሚካሄደው የሀገሪቱ ፕሬዚዳንት ጆዜፍ ካቢላ በህዝቡ ዘንድ ያላቸው ተአማኒነት እንዲያበቃ ለማሳየት ነው ሲሉ ለአሜሪካ ድምጽ ራዲዮ የፈረንሳኛ አገልግሎት ተናግረዋል። ሃርቪ የሚል ቅጽል ስም የተሰጠው ከባድ አውሎ ነፋስ የተቀላቀለበት ብርቱ ዝናብ ባደረሰው ጉዳት ርዝራጅ ላይ ዛሬ በሉዊዚያና ክፍለ ሀገር ከባድ ዝናብ ታክሎበታል። በጎርፍ የተጥለቀለቀው ምስራቅ ቴክሳስ ክፍለ ሀገር ደግሞ የመድረቅ ሁኔታ ጀምሯል። ክሮዝቢ በተባለች በምስራቅ ሂውስተን በምትገኝ ከተማ ዛሬ ማለዳ በአንድ የኬሚካል ኩባንያ ላይ ሁለት ፍንዳታዎች ተሰምተዋል። ተጨማሪ ፍንዳታዎች ይከሰታሉ የሚል ግምት አለ። የክሮዝቢ ከተማ ነዋሪዎች ከመኖሪያቸው እንዲወጡ ታዘዋል። ፍንዳታው ከ9 እስከ 12 ሜትር ርቀት ያለው እሳትና ጥቁር ጭስ ተፍቷል። 15 የፖሊስ መኮንኖች በፍንጫቸው ጭስ በመግባቱ ሆስፒታል ታክመዋል። ከነሱም 13ቱ ታክመው ተለቀዋል። ሁለቱ ግን ገና እየታከሙ ናቸው። ዩናይትድ ስቴትስና አጋሮቿ ለሰሜን ኮሪያ የሚሳይል ሙከራ ተኩስ ምላሽ ሰጥተዋል። የአሁኑ ምላሽ ግን የቀጥታ ተኩስ ያለበት ወታደራዊ ልምምድን አካቷል። ጓም ከሚገኘው የአሜሪካ ወታደራዊ ሰፈር ሁለት ቢ አንድ ተዋጊ አውሮፕላኖች ጃፓን ካለው ወታደራዊ ሰፈር ደግሞ ኤፍ 35 ተዋጊ ጀቶች በኮሪያ ባህረ ገብ መሬት ላይ ለዐሥር ሰዓታት ያህል የኃይል ማሳየት ተልኮ አከናውነዋል። እንዲህ አይነቱ የኃይል ማሳየት ተልኮ የተካሄደው ሰሜን ኮሪያ በጃፓን አየር ላይ ያለፉ የመካከለኛ ርቀት መቺ ሚሳይል ከተኮሰች ሁለት ቀናት በኋላ ነው። የዩናይትድ ስቴትስ ባህር ኃይል ደግሞ ለመከላከል ሙከራ በሐዋይ የባህር ጠረፍ ላይ የመካከለኛ ርቀት መቺ ሚሳይልን በተሳካ ሁኔታ መጣሉን ባስታወቀ ማግስት ነው ይሄ የሆነው። የዩናይትድ ስቴትስ ፕሬዚደንትና የሀገሪቱ መከላከያ ሚኒስትር እየዳበረ ያለውን የሰሜን ኮሪያን የቦሊስቲክና የኒውክሌር መርሃ ግብርን አስመልክቶ መሰጠት ስላለበት ምላሽ ትናንት የተለያየ አመለካከት አሰምተዋል። የዩናይትድ ስቴትስ መከላከያ ሚኒስትር ጂም ማቲስ የሰሜን ኮሪያ ቀውስን በሚመለከት አሜሪካ ከዲፕሎማሲያዊ መፍትሄ ውጭ የሆነችበት ጊዜ የለም የሚል ምላሽ ሰጥተዋል። ባለሥልጣኑ ይህን ያሉት ፕሬዚደንት ትራምፕ መልሱ መናገር አይደለም ሲሉ ከተናገሩ በኋላ ነው። ዩናይትድ ስቴትስ ለ25 ዓመታት ያህል ከሰሜን ኮሪያ ጋር ስትነጋገርና የማባባያ ገንዘብ ስትከፍል ቆይታለች። መልሱ መነጋገር አይደለም ሲሉ ፕሬዚደንት ትራምፕ ትላንት ማለዳ የትዊተር መልእክት አስተላልፈው ነበር። ቀደም ብለው ደግሞ ፒዮንግያንግን በሚመለከት ሁሉንም አማራጭ እናያለን ብለው ነበር። የዋይት ሀውስ ቃል አቀባይ ሴራ ሀከቢ ሳንደርስ እርስ በርሱ የሚቃረን የሚመስለውን የፕሬዚደንት ትራምፕንና የመከላከያ ሚኒስትር ማቲስን አነጋገር እንዴት እንደሚያስታርቁ በጋዜጠኞች ሲጠየቁ ፕሬዚዳንቱ ሰሜን ኮሪያ በሚመለከት የቅርታ አድማጮች ፕሬዚዳንቱ ሰሜን ኮሪያን በሚመለከት በሁሉንም አማራጭ እንመለከታለን ብለዋልና እንደዛን የሚቀጥለው የሚል መልስ ሰጥተዋል። አድማጮች ዜና በቀጥታ የሚተላለፍላቸው እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። ሞንሱን የተባለው ከባድ አውሎ ነፋስ የተቀላቀለበት ብርቱ ዝናብ በያዝነው ሳምንት ከፊል ህንድን በጎርፍ አጥለቅልቋል። በመላ ደቡብ እስያ ከ1200 በላይ የሚሆኑ ሰዎች በጎርፍ መጥለቅለቅ አልቀዋል። ዛሬ ሙምባይ ከተማ ላይ ህንጻ ተደርምሶ ቢያንስ ሁለት ሰዎች ሞተዋል። ሌሎች ሰላሳ የሚሆኑ ሰዎች ደግሞ መውጫ መግቢያ አጥተዋል። በከተማይቱ ለቀናት ያህል ዝናብና ጎርፍ ስለነበር ነው ህንጻው የተደረመሰው። ፓኪስታን ውስጥ ሁለት የፖሊስ መኮንኖች እንደ አውሮፓ አቆጣጠር በ2007 ዓ.ም ለተገደሉት የቀድሞ የፓኪስታን ጠቅላይ ሚኒስትር ቤናዝር ቡቶ ተገቢ ጥበቃ አላደረጉም ተብለው የ17 ዓመታት እስራት ለአስርተ ዓመት በሚጠጋ ጊዜ ውስጥ ከቤናዝን ቡቶ ግድያ ጋር በተያያዘ ፍርድ ሲሰጥ ለመጀመሪያ ጊዜ ነው። የኢራቅ ጠቅላይ ሚኒስትር በታል አፋር ከተማና በመላ ኒኒቬ ክፍለ ሀገር እስላማዊ መንግሥት ነኝ በሚለው ጽንፈኛ ኃይል ላይ ድል አውጀዋል። ደስታችን ፍጹም ሆኗል። ድል ተገኝቷል። ኒኒቬ ክፍለ ሀገር በአሁኑ ወቅት ሙሉ በሙሉ በኃይሎቻችን ቁጥጥር ስር ሆናለች ሲሉ ጠቅላይ ሚኒስትር ሃይደር አልአባዲ በመግለጫቸው አስታውቀዋል። በዩናይትድ ስቴትስ የሚመሩት የጥምረት ኃይሎች ደግሞ የኢራቅ ወታደራዊ ኃይልን አሞግሰዋል። ይህንንና የተቀበሩ ፈንጂዎችን የማጽዳትና የተደበቁ የጽንፈኛው ቡድን ተዋጊዎችን የመፈለግ አደገኛ ሥራ መኖሩን በማስታወስም ጥምረቱ ባወጣው መግለጫ አስጠንቅቋል። ታላፋር በጽንፈኛው እስላማዊ ቡድን ቁጥጥር ስር ከቀሩት የመጨረሻዎቹ የኢራቅ ግዛቶች አንዱ ነበር። ጠንካራ የጽንፈኛው ቡድን መሰረት የነበረችው ሞሱል ከተማም ባለፈው ሐምሌ ነፃ እንደወጣች የሚታወቅ ነው። በመጨረሻም ቁጥራቸው ሁለት ሚሊዮን የሚጠጋ በዓለም ዙሪያ የሚገኙ የእስልምና እምነት ተከታዮች በየዓመቱ የሐጂ ዑመር መንፈሳዊ ጉዞ ወደ መካ ይጓዛሉ። ኤድዋርድ የራንን ከካይሮ ለአሜሪካ ድምፅ ባጠናቀረው ዘገባ እንዳመለከተው የሳውዲ የጸጥታ ሰራተኞች የአገር ውስጥና ከውጭ የሚመጡ አሸባሪዎች ጥቃት አደጋ በደቀኑበት በአሁኑ ወቅት በከፍተኛ ጥበቃ ላይ መሆናቸውን ጠቁሟል። ወደ ኋላ ዝርዝር ዘገባ ይኖረናል። ዜናው በዙ ይጠናቀቃል። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናችሁ። ወደኋላ ከሚቀርቡ ዘገባዎች ያንዱን ለቅምሻ። የኢትዮጵያ ሕዝብ በተራ ደረጃ የምንመለከተው ብዙ እውቀትና አስተዋይነት ያለውን ከነሱ ብዙ ተምራል። ደግሞም ስለ እነሱም ነው ከበሬታ ያለኝ እንዳሳየሁ እዚያ መጽሐፍ ውስጥ። አሁን በኢትዮጵያዊነት ፈሪሃ እግዚአብሔር፣ እንግዳ ተቀባይነት፣ ለሌላው ማሰብ፣ ሲታመም ሄዶ መጠየቅ፣ ይሄ ይሄንን ሳየው ይነካኛል። በጥሮታ ዘመናቸው ለመጪው ትውልድ ስርዓተ ትምህርት ለመቅረጽ በጀመሩት ዘመቻ የተጠመዱት የትምህርት ሰው ዶክተር አያሌው ገብረስላሴ ናቸው። ሙሉውን ዝግጅት በሁለተኛው አጋማሽ በባህልና ማህበረሰብ ፕሮግራማችን እናቀርባለን። አድማጮች፣ አሁን የዕለቱን አብይ ርዕስ ከጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ጋር የተወያዩት የዩናይትድ ስቴትስ ዓለም አቀፍ የልማት ድርጅት ዩኤስኤአይዲ አስተዳዳሪ ማርክ ግሪን በድርቅ ለተጎዱ ኢትዮጵያውያን የሚሆን የ91 ሚሊዮን ዶላር ተጨማሪ ድጋፍ ይፋ አድርገዋል። የኢትዮጵያ መንግሥት ሁሉም ድምፆች የሚሰሙበት የፖለቲካ ምህዳር ለመፍጠርና በሕገ መንግሥቱ የተረጋገጡ መብቶችን ለማክበር ደግሞ ተጨባጭ እርምጃዎች እንዲወስድ የአሜሪካው ባለሥልጣን አሳስበዋል። እስክንድር ፍሬው ተከታዩን ዘገባ ልኳል። ለሁለት ቀናት ጉብኝት ኢትዮጵያ የሚገኙት የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስኤአይዲ አስተዳዳሪ ማርክ ግሪን ማርክ ግሪን የዛሬ መርሃ ግብሮች አንዱ ከጠቅላይ ሚኒስትር ኃይለማርያም ደሳሌ ጋር የተደረገው ውይይት ነው። ከዚህ ውይይት በኋላ በንባብ ባሰሙት መግለጫም ነው በድርቅ ለተጎዱ ኢትዮጵያውያን ተጨማሪ እርዳታ ይፋ ያደረጉት። ለጠቅላይ ሚኒስትሩ እንደነገርኳቸው ኢትዮጵያ አስቸኳይ የምግብ እርዳታ ፈልጋታል። ትናንት ወደ ረሃብና ቸነፈር በቀረበ ሁኔታ የሚገኘው ሶማሌ ክልል ለምግብ እርዳታ ያለውን አጣዳፊ ፍላጎት ተረድቻለሁ። ለዚህም ነው ቀጣዩን ትውልድ ለመመገብ ያለመው ፊድ ደ ፊውቸር መርሃ ግብር በተጨማሪ ለኢትዮጵያ ሕዝብ የሚሆን የ91 ሚሊዮን ዶላርስ ተጨማሪ የሰብአዊ ድጋፍ ይፋ እያደረግኩ ያለሁት። ይህ የገንዘብ ድጋፍ ተጨማሪ ያስቸኳይ የምግብ እርዳታና ጠቃሚ የሕክምና እርዳታ ለማቅረብ ያግዛል። በዚህ ዓመት በኢትዮጵያ በተከሰተው ድርቅ ምክንያት 8.5 ሚሊዮን ኢትዮጵያውያን የአስቸኳይ ጊዜ ምግብ እርዳታ እንደሚያስፈልጋቸው በቅርቡ የተከለሰው የሰብአዊ እርዳታ ሰነድ አመልክቷል። እንደ አውሮፓውያን አቆጣጠር እስከሚቀጥለው ታህሳስ 2017 ብቻም ከ400 ሚሊዮን ዶላር በላይ እንደሚያስፈልግ ሰነዱ ጠቁሟል። የዩኤስአይዲ አስተዳዳሪ ዛሬ ይፋ ያደረጉት እርዳታም ለዚሁ የአስቸኳይ ምግብ አቅርቦት የሚውል ነው። በዚህ የፈረንጆች አመት ብቻ አገራቸው ለኢትዮጵያ ድርቅ ምላሽ የሚሆን ከ400 ሚሊዮን ዶላር በላይ መስጠቷንም አምባሳደር ግሪን አስታውሰዋል። መንግስት ለባለፈው አመት ድርቅ እንዳደረገው ሁሉ ዘንድሮም ተመጣጣይ ገንዘብ እንዲመድብ፣ ለድርቁ የሚደረገው ድጋፍም ለታሰበለት ዓላማ እንዲውል አምባሳደር ግሪን ጠይቀዋል። ጠቅላይ ሚኒስትሩም ባለፉት ሁለት ዓመታት ለተከሰተው ድርቅ መንግስታቸው የሰጠውን ምላሽ አድንቄያለሁ። ለዚህኛውም ድርቅ ተመሳሳይ ገንዘብ እንዲመድቡና ትኩረት እንዲሰጡ ማሳስብያለሁ። ዩናይትድ ስቴትስ ተጋላጭ ለሆኑ ሕዝቦች እርዳታ መስጠቷን ትቀጥላለች። ነገር ግን ተጠቂዎቹ ያሉባቸው ሀገሮችና አጋሮች በቀውስ ሰዓት ጥረታቸውን ለማሳደግ ፈቃደኛ መሆን እንዳለባቸው ሁላችንም እናምናለን። ጠቅላይ ሚኒስትሩም ይህንም ማድረግ እንደሚፈልጉ ጠቁመዋል። አይ አልሶ ኖትድ ዘ ኢምፖርታንስ ኦፍ አሲስታንስ ሪሶርስ ቢይንግ ዩዝድ ፎር ዘር ኢንቴንድድ ፐርፐስ ለእርዳታ የሚመጡ ግብዓቶች ለታለመላቸው ዓላማ መዋል እንዳለባቸውም ጠቁሚያለሁ። በፕሬዚዳንት ዶናልድ ትራምፕ የተሾሙት የመጀመሪያው የዩኤስኤአይዲ አስተዳዳሪ ማርክ ግሪን ከጠቅላይ ሚኒስትር ኃይለማርያም ደሳሌ ጋር ያደረጉት ውይይት ፖለቲካዊ ጉዳዮች ጭምር የተነሱበት እንደሆነ ጠቁመዋል። ከጠቅላይ ሚኒስትሩ ጋር ካደረጉት ውይይት በኋላ ባሰሙት መግለጫም ይህንኑ ጠቅሰዋል። I urge the government of Ethiopia to take concrete steps to create political space for all voices to be heard and to uphold constitutionally guaranteed rights. በሕገ መንግስቱ የተረጋገጡ መብቶችን ለማክበር ተጨባጭ እርምጃዎች እንዲወስድም አሳስብያለሁ። አምባሳደር ግሪን ከጠቅላይ ሚኒስትሩ ጋር ባደረጉት ውይይት የኢትዮጵያን ተደጋጋሚ የድርቅ ተጋላጭነት በተመለከተ መንግስትና የግሉ ዘርፍ በጋራ የመስራታቸውን አስፈላጊነት ማንሳታቸውም በዩኤስኤአይዲ መግለጫ ተመልክቷል። ዩናይትድ ስቴትስ የኢትዮጵያ ዋነኛ የሰብአዊ እርዳታ ለጋሽ ሀገር ናት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አሁን ዜናዎቹ ወደሚተነተኑበት የመጽሔት ክፍለ ጊዜ ተሸጋግረናል። የኦሮሚያና የሶማሌ ክልል ድንበር በሚያዋስናቸው መይሶ አካባቢ በተፈጠረ ግጭት ስምንት ሰዎች መሞታቸውን ነዋሪዎች ገለጹ። የአካባቢው ነዋሪዎች ግጭቱን ከሰኞ እስከ ሮብ የተደረገ ውጊያ ብለውታል። በዚህ ጉዳይ ላይ የሁለቱም ክልል ኃላፊዎችን ምላሽ ማግኘት ያልቻልን ሲሆን ከዚህ ቀደም ባለሥልጣናቱ በሰጡት መግለጫ ከአሁን በኋላ በሁለቱም ክልሎች በሚፈጠር ግጭት የሚጠፋ ሰው የሰው ህይወት አይኖርም ብለው ነበር። ጽዮን ግርማ ዝርዝር አላት። በኦሮሚያና በሶማሌ ክልል አዋሳኝ የድንበር ቦታዎች እየተፈጠረ ያለው ግጭት ለበርካታ ሰዎች ህይወት መጥፋት ምክንያት ሆኖ መቀጠሉን ነዋሪዎች እየገለጹ ነው። በተለያዩ አዋሳኝ የድንበር አካባቢዎች በተለያየ ጊዜ እየተፈጠሩ ያሉትን ግጭቶችና እየጠፋ ነው የተባለውን የሰው ህይወት በተመለከተ በቀደሙት ጊዜያት ዘገባዎቻችን ስናቀርብ የቆየን ሲሆን አሁን ደግሞ ይህ ግጭት ከዋና ከተማዋ አዲስ አበባ በስተምስራቅ 293 ኪሎ ሜትር ርቀት ላይ የምትገኘው የመኪናና የባቡር መንገድ የሚያቋርጣት በድንበርም የአፋርና የሶማሌ ክልል የሚያዋስኗት በምዕራብ ሀረርጌ በጭሮ ዞን በሚኤሶ ወረዳ ሚኤሶ ከተማ ሰኞ ነሐሴ 22 ቀን 209 ዓ ም ረቡ ነሐሴ 24 ቀን ደግሞ በሬዳ በተባለች እና ልዩ ቦታ ኩርፋ ኤጀራ በምትሰኝ ቦታ በኦሮሚያ ክልል ካሉ ነዋሪዎች፣ ከብት ከሚጠብቁ አርብቶ አደሮች እና በሶማሌ ክልል ልዩ ኃይል እያሉ በሚጠሯቸው ታጣቂዎች መካከል ግጭት መፈጠ መፈጠሩን ያነጋገርናቸው ነዋሪዎች ይናገራሉ። በሜሶ አካባቢ የሚኖሩና ስማቸውን እንዳንጠቅስ የጠየቁ ነዋሪ ሁኔታውን ውጊያ ያሉት ሲሆን በሶማሌ ክልል በኩል የነበሩትን ደግሞ የልዩ ኃይል ታጣቂዎች እያሉ ይጠሯቸዋል። ከትላንት ወዳ እዚ ውጊያ ነበረ። የሶማሊያ ክልል ልዩ ኃይል እዚ ሜሶ ከተማ ላይ ውጊያ ከቶ ብዙ ችግር እየተፈጠረ ነው። ውጊያ ሲሉ መቼም ውጊያ ለማለት በሁለቱም በኩል ጦር መሳሪያ የታገዘ ነገር መኖር አለበትና እና ውጊያ ማለት ምንድን ነው? የታጠቀ ሀይል ነው። በእኛ በኩል ያው የታጠቀ ሀይል የለንም። እንግዲህ ሚሊሻ ውጭ ያሉ ሰፈር ውስጥ ነው ውጊያው የተከፈተው። እዚሁ ሰፈር ውስጥ በምን ምክንያት ነው የተነሳው? ይሄ የድንበር ማስፋፋት ጉዳይ ነው እንጂ ሌላ ምክንያት የለም። ድንበር ማስፋፋት ነው በቃ፣ የስነት የራሳቸውን ድንበር አልፎ የሰውን ድንበር ለመያዝ ድንበር ማስፋፋት ነው ሲሉ፣ የት ጋ ነው? ሜኤሶ ጋር ከሶማሊያ ክልል ጋር የሚዋሰን ድንበር አለ ሜኤሶ ውስጥ እንግዲህ ያው እዚህ መጥተው ነው እንግዲህ ሰፈር ውስጥ ነው። ድንበርም አይባልም እኛ ሰፈር ውስጥ ነው። ሰፈር ውስጥ ሲነሳ ከማን ጋር ነው የተነሳው? እንግዲህ የሱማሌ ክልል ልዩ ፖሊስ ነው ብለዋል። እና ከማን ጋር ነው የነበረው? ከመንደር ነው ወይ ጋር ነው? በቃ ህዝብ ጋር፣ ህዝብ ጋር። እና እንትናዎች አሉ አለም ከብት አርቢ እርባታ ቦታ። እሺ እዛም ያው ከእኛ ጎን እንደዚህ ገጠር ውስጥ አለ። እነሱ ጋርም በጣም ውጊያው ተከስተው ነበር። በዚህ በግጭት የተጎዳ ሰው አለ አለ ያው የሞተ ድሬ ብሎና ደደታ የሚባል ቦታ ሰባት ሰው ነው የሞተው እዚህ ሰው ላይ አንድ ሰው ነው የሞተው ስለዚህ በአጠቃላይ ስምንት ሰው ነው የሞተው ስምንት ሰው ነው የሞተው ያው ቁስለኛው እንግዲህ የዛ እንደዛ የተጣራ ነገር የለኝም የዚህ ቁስለኛው አራት ሰው ነው በሶማሌ ክልል በኩልስ የሞተ ሰው አለ እነዛ የታጠቀ ኃይል ነው ከባድ መሳሪያ ነው የታጠቀው። እንዳለ ሳያዩት ነው። ይህ እኮ የበሬ ማበር ነው እኮ እዚ የተባቀ ይህንን በተመለከተ ፌዴራል ፖሊስ ጣልቃ ገብቶ ሁኔታውን ለማብረድ አልሞከረም። የክልሉ ፖሊስ ቢሞክርም ያው ከአቅማቸው በላይ ነው። የክልሉ ፖሊሱ የቆሰለ ሰው ሁለት ሰው አለ። ግን የፌዴራል ፖሊስ ገብቶ በእኛ ላይ ነው እንጂ በእነሱ ላይ ምንም ነገር እንጃ የወሰደ ነገር እስካሁን አላየ ነው በእናንተ ላይ ምን ተወሰደ እርምጃ? ልጆቹን ሁሉ በዱላ እየተፈጠሩ ነው ከከተማ ውስጥ ያወጡት። ከተማ ውስጥ አትናገሩ አንድ ነገር መናገርም አትችሉም በማለት በጣም ልጆች እዚህ ተማሪዎች ምንም መሳሪያ ያልያዙ ወገን በዱላ እየተደበደቡ ብጥብጥ ነው የተነሳ ማለት ነው በነሱ በኩል። እንግዲህ በዛ አካባቢ እንደምናስታውሰው በ1997 አካባቢ ሪፈረንደም ከመደረጉና ሙሉ በሶማሌ ክልል ሚኤሶ ደግሞ በኦሮሚያ ክልል ይተዳደሩ የሚለው ውሳኔ በሪፈረንደም ከመጽደቁ በፊት ቀደም ብሎ ባለው ጊዜ እና እንዲሁም ደግሞ ከዛ በኋላ ያለው የሁለቱ ሕዝቦች ማህበራዊ ትስስር፣ የጋብቻ ሁኔታ፣ እንደዚሁም የንግድ እንቅስቃሴ ምን ይመስል ነበረ? አንድ ላይ ነው የምንኖረው፣ አንድ ላይ ነው የምንሰራው። መንግስት ወክንያት ያስነሳው እንጂ ህብረተሰቡ አሁንም ያለ ያለ መንግስት ነው ያ ገብቶ ያጣላን እንጂ ሲሉ ምን ለማለት ነው ዳንጋው ለማስፋት ድንበሩ ለማስፋት ስልሚያ እንዲያደርጉ ያነሳሳው እነሱ ልዩ ሀይሎችም ብዙ ጊዜ ከዛ ከነሱ ውስጥ የምናገሩ ማለት እንደዚህ ነው፣ እኛ አይደለንም መንግስት ነው እኛ አሳድቆን በግድ ነው የሚያዋጋን ብለው የተናገሩት አሉ። የመነጋገር እድሉ ገጥሟችኋል? አብራችሁ ከማህበረሰቡ ጋር ከማህበረሰቡ ጋር እንነጋገራለን። አሁንም እኮ እኛ ጋር ብዙ ማህበረሰብ አለ። መንግስት ሰራዊት አሰልጥኖ ነው ሁሌ እኛ ላይ የሚያሰማራ። ሌላኛው የአካባቢው ነዋሪ በበኩላቸው በድንበሮቹ አዋሳኝ ቦታዎች የግጦሽ መሬትና የውሃ ጉዳይ ጸብ እንደሌለ ገልጸው ዋናው ጉዳይ የድንበርና ቦታ ነው ይላሉ። የሚገርምሽ ነገር ይሄ መንግስት የእኛን ሰላም የመጠበቅ ግዴታ አለበት። ትላንት፣ አሁን ለምሳሌ ቢትወስጂ ጦርነቱ እየተካሄደ ባለበት ሰዓት እንግዲህ እቺ ከተማ ኦሮሚያ ስር ነው የምትተዳደረው። በኦሮሚያ ህገ መንግስት አንቀጽ አርባ ዘጠኝ ንዑስ አንቀጽ አንድ ሶስት ስርም የኦሮሚያ መንግስት የህዝቡን ሰላም የማስጠበቅ አለበት፣ ፖሊስ አለ። ህገ መንግስቱ የሚትወስ እንጂ የፌዴራል መንግስት ፋንክሽን ደ ፓወር የሚለውን አንቀጽ ሃምሳን የምትወስ እንጂ ከራሳቸው አቅም በላይ ከሆነ የራሱ ፖሊስ ሰላም ማስጠበቅ ካልቻለ ብቻ ነው ለፌዴራል አቤተሰብ አቅርቦ የፌዴራል ሰራዊት መጥቶ አፍሮን ሰላም መረጋጋት ያካሂደው ነዋሪዎቹ ሙሉን ኃላፊነት መውሰድ ያለበት መንግስት ነው ይላሉ። የፌዴራል የኦሮሚያና የሶማሌ ክልል መንግስታት እንዲህ ያሉ ችግሮችን ፈተው ነገሮችን ወደ ነበረበት መልሰው ህዝቦች በሰላም እንዲኖሩ ማድረግ ሲችሉ ምንም በማይታወቅ ምክንያት ጦርነት እየተካሄደ የሰው ህይወት እየጠፋ ነው ይላሉ። ይህንን በተመለከተ የሶማሌ ክልል ምላሽ ለማግኘት ከፍተኛ ጥረት አድርገናል። የክልሉን የኮሚኒኬሽን ጽሕፈት ቤት ቢሮ ኃላፊ አቶ ኤድሪስ ጋር የእጅ ስልካቸው ላይ ተደጋጋሚ የስልክ ሙከራ አድርገናል፣ ግን ስልካቸው አይነሳም። ልዩ ፖሊስ ኃይል በሚል የተዋቀረ አካል ካለም ስልክ ለማግኘትና ለማነጋገር ከፍተኛ ጥረት አድርገናል፣ አልተሳካም። በኦሮሚያ በኩል የኮሚኒኬሽን ጉዳዮች ጽሕፈት ቤት ኃላፊ አቶ አዲሱ አረጋ ጋርም ተደጋጋሚ የስልክ ሙከራ አድርገናል፣ አልተነሳልንም። በሌላ በኩል አቶ አዲሱ አረጋ ይህንኑ ጉዳይ በተመለከተ ሰሞኑን ከአፋን ኦሮሞ ዝግጅት ክፍላችን ጋር ቃለ ምልልስ አድርገው ነበር። በቃለ ምልልሱም የኦሮሚያ ክልል በ1997 ዓ.ም በሕዝቡ ፍላጎት የተሰጠው ሪፈረንደም መከበር ይኖርበታል የሚል ጠንካራ አቋም ይዞ ከሶማሌ ክልላዊ መንግስት ጋር የፌዴራል መንግስት በተገኘበት ተከታታይ ሰፊ ውይይት ሲያካሄዱ እንደነበር ተናግረዋል። ላለፉት ረጅም ዓመታት ይህ ድንበር ሳይካለል መቅረቱ የተለያዩ ችግሮች ሲያስነሳ ነበርም ብለዋል። አሁን እየተገኘ ያለው ውጤት በሁለቱ ክልሎች መካከል የሰላም መታጣት አሁን እየቀነሰ ሄዷልን ብለው ነበር። ድንበር በማካለል ሂደቱም ጥሩ ደረጃ ላይ እንገኛለን ብለዋል። ኢሳመስ መሪጣን ላላሌጣን ጅራ ይቹ ከነብረ ደርቤ ለፍት ኦሮሚያ አሁንም ጉዳዩን በውይይት እየፈታን ነው። ከዛ ባለፈ የኦሮሚያ መሬት ተቆርጦ ተወሰደ የሚባለው ከመሠረቱ ትክክል አይደለም። በምስራቅ ሐረርጌ ውስጥ እየተደረገ ያለው ለምሳሌ 49 ቀበሌዎች ወደ ኦሮሚያ እንዲካለሉ ተወስኗል። ጭናቅሰንን ብንወስድ እዚያው ጭናቅሰን ውስጥ ሆኖ ሶማሌዎች የሚኖሩበትና የሶማሌ ክልል የሚያስተዳድረው ቀበሌዎች አሉ። ኦሮሞዎች የሚኖሩበትና በአንጻሩም በሶማሌ ክልል ውስጥ ኦሮሚያ የሚያስተዳድራቸው ቀበሌዎች አሉ። ይህ በጂኦግራፊያዊ አቀማመጥ በመቀራረብ ላይ የተመሰረተ ነው። አሁን በሚኤሶ ሰኞና ረቡዕ ዕለት ጠፋ የተባለውን የሰው ሕይወት በተመለከተ ለዛሬ የሁሉንም ምላሽ ለማግኘት ያደረግነው ጥረት አልተሳካም። ጥረታችንን እንቀጥላለን። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ። ወደ ቀጣዩ ዘገባ እናልፋለን። የሶማሊያ መንግሥት የኦጋዴን ነጻነት ግንባር የሥራ አስፈጻሚ ኮሚቴ አባል የሆኑትን አብዲ ሐኪም ሼህ ሙሴን ለኢትዮጵያ አሳልፎ መስጠቱን ግንባሩ አውግዞ ዓለም አቀፍ ጣልቃ ገብነት ጠይቋል። የኢትዮጵያ መንግሥትም የተጠቀሱት የቡድኑ መሪ በእጁ እንደሚገኙ አረጋግጧል። በሌላ በኩል ደግሞ የሶማሊያ ባለሥልጣናት ስለ አብዲ ሐኪም ሼህ ሙሴ ለኢትዮጵያ ተላልፎ መሰጠት ዝርዝር ማብራሪያ ከመስጠት ተቆጥበዋል። ሰለሞን አባተ ተጨማሪ አለው። ቀልቢ ዳጋ በሚል ተቀጥያ ስም የሚጠሩት የኦጋዴን ብሔራዊ ነጻነት ግንባር አመራር አባል ማዕከላዊቱ ሶማሊያ ከተማ ጋልካዮ ውስጥ በሀገሪቱ የደህንነት ሰራተኞች የተያዙት ባለፈው ሳምንት ረቡዕ ነሐሴ 17 2009 ዓ ም እንደነበረ ትናንት በስልክ ያገኘኋቸው የግንባሩ የሥራ አስፈጻሚ ኮሚቴ አባልና የኮሚኒኬሽንስ እና የኢንፎርሜሽን ቢሮ ኃላፊ አቶ ሐሰን አብዱላህ ይነግረውኛል። ቀልቢ ዳጋ ወይም አብዲካሪም ሼክ ሙሴ ጋልካዮ ከተማ ውስጥ ለሁለት ቀናት ተይዘው ከቆዩ በኋላ ወደ ዋና ከተማይቱ ሞቃዲሾ መወሰዳቸውንና የከትናንት በስቲያው ሰኞ ነሐሴ 22 2009 ዓ ም ለኢትዮጵያ ባለሥልጣናት ተላልፈው መሰጠታቸውን አቶ ሐሰን ገልጸዋል። አብድኸሪም ሼክ ሙሴ የተይዘው ሞቃዲሾ ውስጥ በቆዩባቸው ቀናት ለማስለቀቅ የሀገር ሽማግሌዎች የሶማሊያ ፓርላማ አባላትና ቤተሰቦቻቸው ከሶማሊያ መንግሥት ጋር ሲነጋገሩ መቆየታቸውንና እንደሚለቀቁም ቃል ተሰጥቷቸው እንደነበረ የግንባሩ ቃል አቀባይ አቶ ሐሰን አብዱላሂ ጠቁመዋል። የሶማሊያውን ፕሬዚደንት ሞሐመድ አብዱላሂ ፋርማጆን፣ ጠቅላይ ሚኒስትሩን ሐሰን አሊ ሃይሬን፣ የብሔራዊ ጸጥታ አማካሪውን ጀኔራል በሺር ሞሐመድ ጃማክ ጉቤን፣ እንዲሁም የሀገሪቱን የደህንነት ኃላፊ አብዱላሂ ሞሐመድ አሊ ወይም ሳምባሎልሼን በስም ጠርቶ ብሔራዊ ወንጀል ፈጽመዋል ሲል ኦብነክ ትናንት ባወጣው መግለጫ ከሷል። አድራጎቱ ዓለም አቀፍ ሕግንም ይጻረራል ሲሉ ቃል አቀባዩ ሐሰን አብዱላሂ ለቪኦኤ በሰጡት ቃል ተናግረዋል።

ኢትዮጵያ መንግስት አሳልፈው መስጠት በአለም የተባበሩት መንግስታት ድርጅት እንደተገለጸው ይህ ደግሞ አይፈቅድም እና ይህ በጣም አጸያፊ በሶማሊያ መንግስት በኩል ያደረጉት ድርጊት ነው። ተቀባይነት አይኖረውም፣ እናወግዛለን። አቶ አብዱላሂ ባወጣችሁት መግለጫ ላይ አብዲ ከሪም ሼህ ሙሴን የስራ አስፈጻሚ ኮሚቴ አባል ብላችሁ ነው የጠራችሁት። በሌሎች ሪፖርቶች ላይ ደግሞ የጦር አዛዥ እንደሆኑም የሚናገር ሪፖርት አይቻለሁ እና ምንድን ነው ለመሆኑ ቀጥተኛ ኃላፊነታቸው? አቶ አብዲ ከሪም ሼክ ሙሳ የኦጋዴን ብሔራዊ ነጻነት ግንባር የስራ አስፈጻሚ ኮሚቴ አባል ናቸው፣ እንጂ በአሁኑ ጊዜ ቅድም እንደጠቀስኩት አቶ አብዲ ከሪም ለሶስት ዓመት ያህል ሞቃዲሾ ኖሮ ነበረ። የጦር መሪም አሁን አይደሉም እና ይህ ትክክል አይደለም። የጦር መሪ አይደሉም አልነበሩም። ምናልባት በፊት ያ የጦር አዛዥ ነበሩ። ግን በአሁኑ ጊዜ ላለፉት ሶስት ዓመታት ለህክምና ወደ ሞቃዲሾው ሄደው ነበረ እንጂ አሁን የጦር መሪ አልነበርም። በአሁኑ ጊዜ ከዚህ በፊት ለመሆኑ፣ ቀልቢ ዳጋ ወይም አብዲ ሀኪም ሸህ ሙሳ የመሯቸው ጦርነቶች ወይም ውጊያዎች ነበሩ? በዛ አካባቢ አው ነበሩ። አዎ፣ ግን ያ እንኳን በአሁኑ ጊዜ ከዛ ይህንን ዝርዝር ገብቼ ለመዘርዘር መቆጠብ እወዳለሁ። የሶማሊያ ፕሬዚደንት ጠቅላይ ሚኒስትሩና የደህንነት ኃላፊው በ ሶማሌ ኔሽን ነው ያላችሁት ሀገር ወይም መንግስት ልበለው ላይ ወንጀል ፈጽመዋል ብላችሁ ጽፋችኋል፣ በዛሬው መግለጫችሁ ላይ እና ምን ማለታችሁ ነው? ሶማሊያ እንደሚታወቀው ላለፉት ሀያ ስድስት ዓመታት መንግስት አልባ አገር ነበረች። እነዚህ ግለሰቦች ፕሬዝደንቱና ጠቅላይ ሚኒስትሩ የተመረጡት የሶማሌን መንግስት እና ህዝቡን እንደ ድሮ ለሰላምና ለመረጋጋት፣ ለፍትህ፣ ለእኩልነት፣ ለዲሞክራሲ እናመጣለን ብሎ ነው የተመረጡት እና በዛ በኩል የገቡትን ቃል አልጠብቁትም እና ይሄ ሁሉ ነው ማለት የፈለግ ነው። እና ህዝቡ ሰላም፣ ፍትህ ከማምጣት ይልቅ አንድ ግለሰብ ሰላማዊ ግለሰብ አስረው ለኢትዮጵያ ማስረከብ፣ ይሄ እንደ ወንጀል ነው ብለን ነው የምንቆጥረው። የአብድከሪም ሼክ ሙሴን መያዝና ለኢትዮጵያ መሰጠት ዛሬ ያነጋገርኳቸው የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትሩ ዶክተር ነገሪ ሌንጮ አረጋግጠውልኛል። እንግዲህ ያው አንተም እንዳነሳልኝ ይሄ ሰው የኦብኔግ ከፍተኛ አመራር ነው። የተሰማራበት ተግባር ያው ከዚህ በፊትም ይገለጽ እንደነበረ የኦብኔግ ከፍተኛ ወታደራዊ አመራር በመሆን ሲንቀሳቀስ ስለነበረ በመንግስት በሽብርተኝነት ከተፋረጁ ድርጅቶች ውስጥ አንዱ እንደሆነ ይታወቃል። ስለዚህ ምክንያቱ ከዚሁ መረዳት ይቻላል ማለት ነው። የሰውየው መያዝና መሰጠት ግን ለኢትዮጵያ መንግስት እውነት ነው? እውነት ነው። በምን መሰረት ነው ከሶማሊያ መንግስት ጋር ሰውየውን ልትቀባበሉ የቻላችሁት? ያንን እንግዲህ ያው ሀገራት ስምምነት ኖራቸዋል። በዛው መሠረት ነው የተፈረገው። የኢትዮጵያ መንግስትና የሶማሊያ መንግስት እስረኞችን ወይም እንደዚህ ተፈላጊ ተጠርጣሪ ሰዎችን የመለዋወጥ ስምምነት አላቸው። ያው ከሌሎች ሀገሮችም ጋር በወንጀል የሚፈልጉትን ያው አሳልፈው እንዲሰጥ በሚደረገው ስምምነት መሰረት ነው በአጭሩ የተደረገው። ለመሆኑ አብዲ ሐኪም ሼህ ሙሴ በምንድን ነው የሚጠረጠሩት? የተጨበጡ ነገሮች ካሉ በዚህ በዚህ ጉዳዮች ይፈለጋሉ የሚሏቸው በዚህ ላይ ዝርዝር ነገሮችን ማንሳት አስፈላጊነቱ አይታየንም። ምክንያቱም እየሰራ ያለው ስራ የትኛው ድርጅት ተባል እንደሆነ ይታወቃል። ኦብኔግ በሽብርተኝነት ከተፈረጁት ድርጅቶች ውስጥ አንዱ እንደሆነ ይታወቃል። የኦብኔግን አላማ የሚያስፈጽም የፌደራዊ መሪ እስከሆነ ድረስ ሌላ ዝርዝር ውስጥ መግባት አስፈላጊ አይደለም። ኦብነግ ጠፍቷል፣ ኦብነግ የሚባል ድርጅት የለም፣ ወይም ደግሞ ጥቃት ለማድረስ የሚችል አቅም የለውም እያለ የኢትዮጵያ መንግስት በተለያዩ ጊዜዎች ሲያሳውቅ ነበረ። ኦብነግ በአሁኑ ጊዜ ስጋት ነው እንዴ ለኢትዮጵያ? ይሄ ጥያቄ አስፈላጊ ጥያቄም አይመስለኝም። ይሄ ሰው የኦብኔግ አመራር እስከ ሆነ ድረስ የትም ይሁን አላማውን ይዞ የሚንቀሳቀስ እንደሆነ ይታወቃል። አቅም እንደሌለው ደግሞ ከዚህ በፊት የተገለጸውም ትክክል ነው። አቅም የለውም ማለት ግን ፈርሷል ማለት አይደለም። ስለዚህ የተወሰደው እርምጃ ለወደፊትም እንደዚህ አይነት መሰል አመራሮች ካሉ የሚወሰደው እርምጃ ትክክል እንደሆነ ያው መገንዘብ ያስፈልጋል። በነገራችን ላይ ዶክተር ነገሪ የኢትዮጵያ መንግስት በተለያዩ አጋጣሚዎች ከተለያዩ የአካባቢው ሀገሮች የሚፈልጋቸውን ሰዎች እያፈነ ይወስዳል፣ ወይም ከመንግስታቱ ጋር እየተመሳጠረ ይወስዳል የሚሉ ክሶች ይሰነዘሩበታል። ከኬንያም፣ ከጅቡቲም፣ ከሱዳንም እንደዚሁ አይነት ቅሬታዎች አሉ። ቀደም ሲል ከየመን ተመሳሳይ አጋጣሚዎች እንደነበሩ ይታወቃል። እና ስምምነት አለው ከእነዚህ ጎረቤት ሀገሮች ሁሉ ማለት ነው የኢትዮጵያ መንግስት ወይስ በፈለገው ጊዜ እየገባ በመጀመሪያ ደረጃ አፍኖ ይወስዳል የተባለው እኔ ከአንቴ ነው ለመጀመሪያ ሲያደረግ የሰማው መውሰድ ሳይሆን በሌሎችም ሀገራት ውስጥ እንደሚደረገው በሀገራት ስምምነት የሚደረጉት ወንጀለኞችን አሳልፎ የመስጠት አለ። ከዛ ውጭ ግን በነጻ ሀገር ውስጥ ሄዶ አፍኖ የመውሰድ ኃላፊነትም ወይ ደግሞ ስልጣኔም አይኖረውም የትኛውም ሀገር ማለት ነው። በዛ መልኩ መረዳት አስፈላጊ ይመስለኛል። ግን ከነዚህ ጎረቤት ሀገሮች ጋር ከሁሉም ጋር ስምምነት አለው። በተመሳሳይ ሁኔታ ዶክተር ነገሪ እስረኞችን ተፈላጊዎችን የመለዋወጥ አለው የለውም ብለን በዚህ ጉዳይ ላይ ለመነጋገር አሁን አስፈላጊ አይመስለኝም። አሁን የተጠየቀው ስለ አብዱል ካሪም ሴሙሴ ነው። ያንን መረጋገጫ ተፈልጎ ያንን መረጋገጫ ሰጥተናል። ስለዚህ ይሄ አላስፈላጊ አጀንዳ ይመስለኛል። በሌላ በኩል ደግሞ ትናንት ማታ ሞቃዲሾ ላይ በብሔራዊው ቤተ መንግስት ቪላ ሞቃዲሾ በተለያዩ ጉዳዮች ላይ መግለጫ የሰጡት የሶማሊያ ጠቅላይ ሚኒስትርና የብሔራዊው ጸጥታ መሥሪያ ቤት ኃላፊ ስለ ጉዳዩ ተጠይቀው በዝርዝር ከመናገር ተቆጥበዋል እንደምታውቁት አሳልፈን የሰጠናቸውና የተነገረው የኦብነግ ባለሥልጣን ጉዳይ በጣም ስስና በተገቢው ጊዜና በተገቢው ቦታ ሊመጣ ሊነገር የሚገባው ነው። ይህንን የሳምባሎልሼን መልእክት ያጠናከሩት የሶማሊያው ጠቅላይ ሚኒስትር ሐሰን አሊ ኻይሬ መረጃዎቹን ያገኙት ከደህንነት ተቋሞቻቸው እንደሆነ አመልክተዋል። ቀረንካ የሀገሪቱ መሪዎች የሚንቀሳቀሱት ከደህንነት ተቋማቱ በሚያገኟቸው መረጃዎች መሠረት ነው። በጸጥታ ጉዳዮች ላይም የጠለቀ እውቀት ያላቸው እርሳቸው ናቸው። እርሳቸውም መልሱን ሰጥተዋቸዋል። ጠቅላይ ሚኒስትሩ በድጋሚም ተጨማሪ መረጃ የሰጡ እንደሆነ ተጠይቀው ከተባለው ሌላ እንደማይናገሩ ገልጸዋል። የኦጋዴን ብሔራዊ ነጻነት ግንባር በመግለጫው ካወጣቸው ጥያቄዎች መካከል ኢትዮጵያ የአብዲከሪም ሼክ ሙሴን ሰብአዊ መብቶች በዓለም አቀፍ የሰብአዊ መብቶች ድንጋጌ ወይም ቻርተር እና በጀኔቫ ውል መሰረት ሙሉ በሙሉ እንድታከብር ደህንነታቸውም የተጠበቀ እንዲሆን የተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን፣ ዓለም አቀፉ የቀይ መስቀል ኮሚቴ፣ ሁማን ራይትስ ዋች እና ዓለም አቀፉ ማኅበረሰብ ጣልቃ እንዲገቡ የሚጠይቅ ይገኝበታል። ሰለሞን አባትን ለዘገባው አመሰግናለሁ። የመጨረሻው የመጽሔት ትንታኔ ሉዩስ ወደ ሳውዲ አረቢያ ይወስደናል። ቁጥራቸው ሁለት ሚሊዮን የሚጠጋ በዓለም ዙሪያ የሚገኙ የእስልምና እምነት ተከታዮች በየዓመቱ ከፍተኛ ስፍራ በሚሰጠው የሃጂ ዑምራ መንፈሳዊ ጉዞ ወደ መካ ይጓዛሉ። ኤድዋርድ ዩሬኒየን ከካይሮ ለአሜሪካ ድምፅ ባጠናቀረው ዘገባ እንዳመለከተው የሳውዲ የጸጥታ ሠራተኞች የአገር ውስጥና ከውጭ የሚመጡ አሸባሪዎች የጥቃት አደጋ በደቀኑበት በአሁኑ ወቅት በከፍተኛ ጥበቃ ላይ መሆናቸውን ጠቁሟል። የዚህን ዘገባ ዝርዝር ትዝታ በላቸው ታቀርባለች። ብዙ ሺህ ሙስልሞች አናት የሚነድል የሚመስለው እስከ አርባ ዲግሪ ሴንቲግሬድ የሚለካው የበጋ ሙቀት ሳይበግራቸው ከመካ ወጣ ብሎ በሚገኘው የአረፋ ተራራ አናት የናምራ መስጊድ የሚደረገውን የአቀበት ጉዞ አገባደው ደርሰዋል። የሳውዲ ቴሌቪዥን የበረታውን የፀሐይ ግለት ለመቋቋም ዣንጥላ የያዙ አንዳንዶችን ጨምሮ ነጫጭ ጀለብያ በለበሱ ምዕመናን የተንጣለለ የሰው ባህር መሰል ትዕይንት ነቢዩ መሐመድ የመጨረሻውን የጸሎት ሥነ ሥርዓታቸውን እንዳደረጉበት ወደሚታመነው የአረፋት ተራራ ሲተሙ ያሳያል። ሼክ ሰዓድ አልሻጥሪ እዛ ለተገኙ ምዕመናን ሲናገሩ ትኩረታችሁን በፈጣሪ ላይ ብቻ አድርጉ ነው ያሏቸው። የጅቡ አን ዩጅዓል ልሐጁ ሊላሂ ወህዳ የሐጅ መንፈሳዊ ጉዞ ለአምላክ ክብር ብቻ መደረግ ያለበት ነው። ለዚያ ዓላማ ብቻ ለፖለቲካ አሊያም ዘግናኝ ፍጅት ላስከተለ እና ሚሊዮኖችን ጎጆ አልባ ላደረገ ወገን የለየ ብጥብጥ የሚውል ቦታ ሊሆን አይችልም ነው ያሉት። የመካው አሚር ልዑል ካሊድ አልፋይሰል በበኩላቸው ለጋዜጠኞች በሰጡት ቃል የሳውዲ መንግስት የዘንድሮውን የሐጅ መንፈሳዊ ጉዞ የምዕመናንን ደህንነትና ምቾት ለማረጋገጥ እጅግ ከፍ ያለ ዝግጅት ማድረጉን ተናግረዋል። ብንስበ ለሀያ ተጥዊር መካ የሳውዲ ሐጅ መንፈሳዊ ስነ ስርዓት አስፈጻሚ ባለስልጣን 21 ሺህ ለጉብኝት ጉዞ የሚውሉ አውቶቡሶችንና እስከ 36 ሺህ የሚደርስ ሰው የአጭር ርቀት አመላላሽ ባብሮችን አሰማርቷል። እንዲሁም በጤና አገልግሎት አቅርቦቱ ረገድ ከ30 ሺህ በላይ ዶክተሮችና ነርሶች፣ 17 ሆስፒታሎች፣ 35 የድንገተኛ ሕክምና አገልግሎት መስጫና ቁጥራቸው 135 የሚደርስ የተንቀሳቃሽ የጤና አገልግሎት ማዕከሎች ተሰናድተዋል ብለዋል። ጥቁር የለበሱ በሺዎች የተቆጠሩ የሳውዲ የጸጥታ ሰራተኞች ሌሊቱን ሊደርሱ ለሚችሉ አደጋዎች ራሳቸውን ለማዘጋጀት የስልጠና ልምምድ አድርገዋል። የሐጅ ተጓዥ ምዕመናን ዛሬ የአራፋት ተራራን ቁልቁለት በዝግታ ወርደው ሌሊቱን በሙዝዳሊቫ ሸለቆ ያልፋሉ። አጠቃላዩም የሐጅ መንፈሳዊ ጉዞ በነገ ዕለት ምዕመናኑ የቤት እንስሳ መስዋዕትነት በሚያቀርቡበት ስነ ስርዓት ይቋጫል። አድማጮች የምትከታተሉት በ19ና በ25 ሜትር ባንዶች እንዲሁም በናይል ሰዓት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ከ36 ደቂቃ መሆኑን ነው የስቱዲዮ ሰዓታችን የሚያመለክተው። ዋና ዋናዎቹን የዓለም ዜናዎች እናሰማለን። ኒጀር ውስጥ በያዝነው የዝናብ ወራት የወረደው ከባድ ዝናብ ባስከተለው ጎርፍ መጥለቅለቅ ቢያንስ አርባ አራት ሰዎች እንደሞቱ ታውቋል። የሲቪል ጥበቃና የቀውስ ጊዜ ጽሕፈት ቤት ዋና ስራ አስኪያጅ ኮሎኔል አቡበከር ባኮ በተናገሩት መሰረት ካለፈው ሰኔ ወር አንስቶ በብዙ መቶዎች የሚቆጠሩ ኒያሚ አጠገብ የነበሩ ቤቶች በጎርፍ መጥለቅለቅ ተደምስሰዋል። አንድ የኮንጎ ዲሞክራሲያዊ ሪፑብሊክ የተቃውሞ መሪ በሀገሪቱ ምርጫ አለመካሄዱን ለመቃወም እንደ አውሮፓ አቆጣጠር በመጪው ጥቅምት ወር መባቻ ላይ ተቃውሞ እንዲጀመር ጥሪ አድርገዋል። በመላ ሀገሪቱ እንዲካሄድ የተቃውሞ ግብር ለአለመክፈልንና ለህዝብዊ አገልግሎቶች አንከፍልም ማለትን እንደሚያካትት ታውቋል። ሀርቪ የሚል ቅጽል ስም የተሰጠው ከባድ አውሎ ነፋስ የተቀላቀለበት ብርቱ ዝናብ ባደረሰው ጉዳት ርዝራዥ ላይ ዛሬ በሉዊዚያና ክፍለ ሀገር ከባድ ዝናብ አክሎበታል። በጎርፍ የተጥለቀለቀው ምስራቅ ቴክሳስ ክፍለ ሀገር ደግሞ የመድረቅ ሁኔታ ጀምረዋል። በክሮዝቢ ከተማ፣ በምስራቅ ቦስተን በምትገኝ ከተማ ዛሬ ማለዳ በአንድ የኬሚካል ኩባንያ ላይ ሁለት ፍንዳታዎች ተሰምተዋል። ተጨማሪ ፍንዳታዎች ይከሰታሉ የሚል ግምት አለ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ወደ ሁለተኛው ክፍለ ጊዜ ፕሮግራም ተሸጋግረናል። በዜናው እንዳልነው ደቡብ ምስራቋን የዩናይትድ ስቴትስ ክፍለ ግዛት ቴክሳስን ታይቶ በማይታወቅ ከባድ ዝናብ ሲደበድባት የቆየው ሃሪኬን ሃርቪ ዛሬ ደግሞ ቀሪውን ይዞ ወደ ሉዊዚያና አቅጣጫ አምርቷል። ሰሞኑን ታዲያ ቴክሳስ ውስጥ በተለይም ደግሞ በጎርፍ በተዋጠችው ሂውስተን ከተማ ያሉ ኢትዮጵያውያን እያፈላለግን ስናነጋግር ቆይተናል። የቴክሳስ የክፍለ ሀገርና የከተማ ፖሊስ ውስጥ ያገለገሉ የሂውስተን ነዋሪ ቆንጅታዬ አነጋግራለች። ዛሬ ኦፊሰር ሀይል የተፈራ ነው የሚባለው። ምሰራው ዩኒቨርሲቲ ኦፍ ቴክሳስ ፖሊስ ሲስተም ነው። በሂውስተን ከተማ በአብዛኛው በሜዲካል ሴንተር አካባቢ ነው ምሰራው። ከአሁን ቀደም ግን በፖሊስ ሰራዊት ውስጥ ነበሩ? አዎ ከዚህ በፊት የፎርት ቤን ካውንቲ ሸሪፍ ነበርኩ። እንግዲህ ዴፕቲ ሸሪፍ ሆኜ ሰባት አመት አገልግያለሁ አሁን ከዛ ጥቁረት አፍቼ አሁን ዩኒቨርሲቲ ኦፍ ቴክሳስ ውስጥ በፓብሊክ ሴፍቲ በኦፊሰር እየሰራ አሁ እንግዲህ ያው እንደሚታወቀው ከአለፈው ቅዳሜ ጀምሮ ከቅዳሜ ጠዋት ጀምሮ ስራ ቦታ ነው ያለሁት። በትናንትናው ምሽት ለተወሰነ ሰዓት ወደ ቤት እንዲሄድ ተፈቅዶል ሄጄ አለሁ። አካባቢያችን ደህና ነው። እኔ ቤት ራሱ ስድስት ሰዎች እንግዶች አሉ። ቤታቸው በውሃ ተከቦ በጀልባ አውጥተዋቸው ወደ ሸልተር ባለቤቴና ልጆች የሄደው አምጥተዋቸው እኛ ጋገረ አሁንም ወደ ቤታቸው መሄድ አይችሉም። ዛሬ ፀሐይ ነው፣ መንገዶችም ግልጽ ናቸው። እኔ ወደ ስራ ስመጣ ፎርኤም ስመጣ መንገድ ላይ ብቻዬን ነበር። አንድ ቦታም ፖሊሶች አስኩመኝ ነበር፣ ፈቃድ ስላለኝ ማለፍ ችያለሁ። እዚህ አሁን ሪከቨሪ ምንድን ነው የመደራጀት የመጠናከር ደረጃ ላይ ነው ያለው። ከተማው ሰዎችና አሁን የደረሱበት የጠፋ ይኖራሉ እና እነሱን የማውጣቱ ስራ ሁሉ ነው። አዎ የማውጣት የመርዳት እርዳታ እንዳስፈልጋቸው እና ከስልሳ አምስት በላይ ሸልተሮች መጠለያዎች ተከፍተዋል። እዛ ውስጥ ቤታቸው ለፈረሰ መሄድ ለማይችሉ እዛ እርዳታ እየተደረገ ነው። ዋናው ኮንቬንሽን ሴንተሩ የእግር ኳሱ ቦታ እሱ ሁሉ ሸልተር ሆኗል። ከሚይዘው አቅም በላይ ነው የያዘው አካባቢ እንደሚሰራው ወደ ሀያ ስድስት ሆስፒታሎች ከአገልግሎቱ ጭለዋል በሽተኞችን በየቦታው ማጓጓዝ አለ ውሃው ሲጎድል ደግሞ የሚገኘውን ማውጣት እንደዛ እንደዛ ያለው ነው የሞቱ ሰዎች ቁጥር ይጨምራል የሚል ስጋት ነው ያለው አይደለ አይጨምራል ይጨምራል እስካሁን ያልተገኙ ሰዎች አሉ በኢትዮጵያውያን ማህበረሰብ ዘንድ ያለው ሁኔታ ምን ይመስላል ለምሳሌ ከዳላስ ከአውስቴን ደውለው ከሎስ አንጀለስ ሳይቀር ደውለው ምን እንርዳ፣ ምን እናድርግ፣ እባክህ ንገረኝ እያሉ በፌስቡክም በምንም በኢሜይልም በቴክስትም ያደረጉልኝ አሉ። ትልቅ ትብብር ነው ያለው። እዚሁም ከተማ ያለ ነው እንደዚሁ እየተጠያየቅን ነው እና እየተደዋወልን የገሌ እንዴት ነው የገሌ ቤት እስካሁን በደንብ በውሃ የገባባቸው አንድ ሶስት ቤቶች አሉ። ያበሻ እሺ። እነሱ ፍሪጃቸው ምናምናቸው በውሃ ብዛት ተገልብጦ ነው ያገኙት። ወደ ቤታቸው መግባት አይችሉም። ሁለት ቤተሰቦች፣ ሶስት ቤተሰቦች የማውቃቸው ቤታቸው በውሃ ተገቦ በጀልባ አውጥተዋቸው ወደ ሌላ ቦታ ሄደዋል። እነሱ ውሃ ቤታቸው ገብቶ ሳይሆን መንገዱ በውሃ ስለሚለቀለቅ ና አካባቢው ያለው የውሃ ማጠራቀሚያ ስለሚከፍቱት ጎርፍ እንዳይዛቸው በሚል ነው የሚያስወጧቸው እና እነሱ ወደ ቤታቸው መምጣት አይችሉም ስለዚህ መጠለያ ውስጥ ናቸው እና ሸሪፎች የአካባቢው ሸሪፎች እየጠበቁ ነው የእርዳታው አቅርቦት በየመጠለያው ላለው እያጠረ ነው የሚል ነገርም ዜና ላይ እየሰማው ይመስለኛል እንዴት ነው እርሶ ያስተዋሉት ነገር አለ አው እያጥራል። ግሮሰሪዎች ተከፍተዋል፣ ግን የላችሁም አቅርቦቱ የለም ነው አሁን። ናሽናል ጋር ምናምን እያመጡ በአይሮፕላን በምናምን እያደረጉ ይሻሻላል። ወደ ሰዓት እየቀለለ ነው የሚሄደው። ዛሬ ትልቁ አይሮፖርት ይከፈታል፣ የተወሰነ በረራ ይኖራል። እስቲ እስካሁን እንግዲህ ከቅዳሜ ጀምሮ እርስዎ በስራ በግዳጅ ወዲያ ወዲህ ሲንቀሳቀሱ ካየዋቸው ነገሮች እንደው የሚሰቀጥጥ የሚሉትና ካለ እስኪ ንገሩኝ። እኔ አንድ ብዙ አሉ፣ ግን አንድ የሚያሳዝነው ዶክተር ነው እዚህ ህንድ ዶክተር ከሆስፒታል ወጥቶ፣ ሌሎች በሽተኞች ስላሉኝ ወደ እነሱ መሄድ አለብኝ። አይ መንገዱ አይቻልም አያሳልፍም ስንለው፣ አይ እኔ ሞክራለሁ ብሎ ሄደ። ብዙም አልሄደም። አንድ ሁለት መቶ ሜትር የሚሆን ያህል ሄደ። ውሃ ውስጥ ገባ። እንደምንም በር ከፍቶ ወጣ። መኪናው ተዋጠች። ተረፈ። ግን ተረፈ፣ ተመልሶ ተረፈ። ግን ብዙ ሰዎች ያው ከነ ቁመታቸው ገብተው ነው። እንደዚህ እንደዚህ ያለ አለ። የኛው ምክ ምክር እምቢ ብሎ ነው ሰው ወደ ቤት እሄዳለሁ ሲል መከልከል አንችልም። ፖሊስ መርዳትና ማገዝ ነው እንጂ ማስገደድ አይችልም። አይችልም፣ ማስገደድ አይችልም። ይሄ ነው። ሌላ በጣም ይተዛዘናል። ብዙ ሰዎች እዚህ ሆስፒታል እኔ የእኛ ቦታ ደህና ነው፣ እኛ ደህና ነን፣ ልንረዳ ነው የመጣ ነው ምን እናድርግ የሚሉ ከቤታቸው ሰርተው ምግብ የሚመጡ አሉ። እና በዛ በዛ ሲታይ አሜሪካኖች በጣም በጣም ለጋሶች ሮክ ሮኮች ናቸው። በተረፈ በጣም የሚገርመው አሜሪካኖቹ ለእንስሳት ለውሻ፣ ለድመት፣ ለፈረስ፣ ለምናምን እኩል ከሰው ነው ሬስክ የሚያደርጉ አንዳንዶች ፋሚሊዎች ያለ ውሻችን ጀልባ ላይ አንወጣ የሚያሉ አሉ። ያን ያህል ፍቅር ነው ያላቸው እና እዚሁ እያየ ነው። አሁን እዚህ ሆስፒታል ላይ ውሻቸውን ይዞ ነው የሚወጡት። መከልከል አይቻልም። ብዙ ነገር አለ የሚደረግ ነው፣ ጥንቃቄ አለ። ከዛ ሌላ የሚነግሩኝ ነገር ከሌለ እንግዲህ ሌላ ጊዜ ደግሞ እንዴት ወደዚህ ወደ ፖሊስ ሰራዊት ውስጥ እንደገቡ ምናልባት ያጫውቱኝ ይሆናል። ችግር የለም። እግዚአብሔር ይጠብቃችሁ። ያ ያደለኞች ነን። ብዙ ኢትዮጵያያሎችም ደህና ነን እስካሁን። ሁሉም ጥሩ ወሬ ነው ያለው። ሁሉም ደህና ነው። መልካም መልካም። ጸሐይ ወቷል ብለዋል። እንግዲህ እንደዚሁ እንዲቀጥል ነው የምንመኘው። እናመሰግናለን። እሺ፣ እግዚአብሔር ይስጥልኝ። ግናው ስራችን ነው ስራችን ነው። ይሄ ነገር ደግሞ ሲያልፍ ወደፊት ለሚመጣው ምን አይነት ጥንቃቄ መደረግ አለበት፣ እሱ ነው ዋናው። ትምህርቶች አሉ ብዙዎቻችን ማናረጋቸው እንደሱ አይነቱን እንግዲህ በማስተላለፍ እንደሚተባበሩን እርግጠኛ ነኝ። በጣም አመሰግናለሁ። የዛሬ ውሎ የት ነው እንግዲህ ስምሪት ላይ? ይበርቱ። አድማጮች፣ አሁን ባህልና ማህበረሰብ በትምህርት ምርምርና ጥናት የአንድ ሰው የዕድሜ ልክ ጉዞ በመምህርነትና በትምህርት ሥራ አመራር የሥራ መስኮች በቀድሞው የኢትዮጵያ የትምህርት ሚኒስቴር ሠርተዋል። ኋላም በተለያዩ የአፍሪቃ ሀገሮች የተባበሩት መንግሥታት ድርጅት በትምህርት ጉዳዮች አማካሪነት ለረጅም ዓመታት አገልግለዋል። ዛሬ በጡረታ ዘመናቸው ደግሞ ላለፉት በርካታ ዓመታት የዕለት ተቀን ሥራቸው ባደረጉት የአንደኛና የሁለተኛ ደረጃ ትምህርት ቤቶች የሥርዓተ ትምህርት ቀረጻ ተጠምደው ይገኛሉ። ዶክተር አያሌው ገብረስላሴ ይባላሉ። ባለፉት በርካታ ዓመታት መኖሪያቸው ባደረጓት በምሥራቅ ዩናይትድ ስቴትሷ የቨርጂኒያ ክፍለ ግዛት አሌክሳንድሪያ ከተማ ከሚገኘው መኖሪያ ቤታቸው ጎራ ብሎ ሥራቸውን የተመለከተው የባህልና ማኅበረሰብ ፕሮግራም አዘጋጅና አቅራቢ ያሉላ ከበደ ከዶክተር አያሌው ጋር የጀመረውን ውይይት ተከታይ ይዞ ቀርቧል የምሽቱንም ሳምንት ልባት ካደረገበት ይጀምራል። ዶክተር አያሌው የትምህርት ነገር ቀደም ብለን በተወያየንበትም እንደተነሳው ወደኋላ ሄደው ከልጅነት በመጽሐፎ እንደገለጹት የኢትዮጵያ ልጆች ማነጽ የሚል ነው ዓላማው፣ እና በፅንሰ ሀሳብም ደረጃ ነጻነት፣ እኩልነት፣ ዳኝነት የሚሉ ጭብጦችን የያዙ ትምህርቶች ውስጡ እንዲካተቱ ነው የሚፈልጉት። እድል አግኝተው ይሆን? በደርግ ዘመንም ሆነ በተከተለው ስርዓት ባለፉት ዓመታት ያለውን ሁኔታ፣ የትምህርቱን ጥራት፣ የትምህርቱን ይዘት በተመለከተ ሁለት ጊዜ እድል አግኝቼ ነበረ። ራሴ ከፍዬ ራሴ ሄጄ በቫኬሽን መልክ እነዚህን መጽሐፍት ሞክር ያለሁ ህዝባዊ አብዮታዊ የሚባል ትምህርት ቤት ፈረንሳይ ሌጋሲዮን አጠገብ ራሱዩ ትምህርት ቤት ሄጄ ሞክር ያለሁ ጥሩ ተቀባይነት አይቻለሁን በልጆቹ እምባ የመጣ ሰው አመላለሳቸው ንቃታቸው በጣም በጣም አስደነገጠኝ፣ ተደሰትኩ። ምናልባት ይህን እድል ያገኘ ሆን ብዬ ሙከራዬን አጠናቀቅና ምን ታስባላችሁ ላቸው ትምህርት ሚኒስቴር የማያውቀው አዲስ ነገር አትሞክሩ ተብለናል እና ይሄንን ሙከራህን ለመቀጠል ከትምህርት ሚኒስቴር ፈቃድ ማግኘት አለብን አሉኝ። ከእንግዲህ ወደሞ ሁለተኛ ሌላ መንግስት ጋር አልጋጭም፣ ጥያቄም አላበዛም ብዬ ተውኩት። እንደገና ሌላ ጊዜ ከሁለት ዓመት በኋላ አሁን ደግሞ ማህበረ ጻድቃን የሚባሉ ጥሩ ትምህርት የሚሰጡ ኢትዮጵያ የውጭ ጉዳይ ሚኒስቴር ጀርባ አንድ ትምህርት ቤት ነበረ። እዚያ ሄጄ ሞከርኩኝ። በደስታ ተቀበሉኝ። ይህን የእርስ ሞከርኩት። እንዲያውም ገልብ ጠስጠን ብለውኝ አንድ ሶስቱን ነው አራቱን ሰጥቻቸው መጥቻ ነው። ቅርብ ጊዜ ነው። ይህ ነው ሰባት ስምንት ዓመት ሳይሆነ አይቀር። አሁን በቅርብ የአማራ መምህራን ማህበር ለባዕዴን ዝርዝር ሰጡ፣ ስለ ትምህርቱ ሁኔታ እና ባዕዴን ተመለከተው የሚል አየሁኝ እና ምን ይላሉ እዚያ ላይ የዜግነትና የሞራሊቲ ትምህርት የለንም፣ የምንሰማው ያንን የዜን መንግስት ፖለቲካ ነው። የትምህርታችን ሁኔታ ቁም ነገርም የለው ተበላሽቷል እያሉ ሲሉ

በሀቀኑ በትክክል ነው እንጂ ይሄ አይነት ዝቅተኛ ነገር ይመስለኛል፣ ወደኋላ መሄድ ይመስለኛል። የትምህርት ሂደት ውስጥ አንድ የጎላ ስፍራ ያለው በአብዛኞቹ የስርዓተ ትምህርቱ መጽሐፍት ውስጥም የወላጆችና የመምህራን መምሪያ ነው የሚለው እና በወላጅና በመምህራን መካከል ያለ ግንኙነት በወላጅና በልጆች ለትምህርት ያለውን ፋይዳ ይሄን ይህንን ያሳሰበኝ ብዙ ስንነጋገር እና ብዙ ወጣቶች እድሜ ያላቸው ልጆች ያላቸው እዚህም አሜሪካ ያሉ፣ ይሄማ ለልጆቻችን ለኛ እንዲያውም አንዱ ሦስቱና አራቱን መጽሐፍ አባስቶ አመጣል። ምነው ስለው ለልጆችም የሚሆን ነው እና ብዙ ወጣቶች ልጆች ያሏቸው ልጆቻቸውን በምን ቢያስተምሩ እንደሚጠቅም ፍላጎት እንዳለ ይሄን ላቃለሁ። እዚህ የሚታየውን አይነት ወላጆችና ልጆች መካከል የሚኖር ግንኙነት ልጆች ከወላጆቻቸው ይልቅ አብረቸው ከሚሉ የእድሜ ኩዮቻቸው የሚማሯቸው ነገሮች መብዛታቸው፣ ወላጆች ለልጆቻቸው ትምህርት ያለማወቃቸው ጥልቀት ያለ እውቀት አለመኖር እንዲህ አለ ክፍተት የሚፈጥረውን ጫና ይመለከታል። ተስፋ አለኝ። ተስፋ አለኝ። ደግሞ ወላጅ ከልጁ መለየት አትችልም። በልጁ ላይ ከባድ ስሜትም ያለው ተቀባይነትም ያለው ከወላጁና ከሚወዳቸው ሰው ሲመጣ የሚል አስተባለኝ። ልምዳችንም ከቤተሰቡ ጋር እያይዘው ቢሆን ጥሩ ነው። ይህ ሁኔታ ቅድም ከቴክኖሎጂ ጋር አዛምደን አንስተነው ነበር። ከአኗኗር ዘይቤም ጋር አሁን የውጭውም ካነሳን የተለየ ገጽታ አለው። በኢትዮጵያም ቢሆን አሁን እያደገ የመጣው ወላጆች ኑሮን ለማሳካት ብዙ ስራ መስራት፣ ከአንድ በላይ የስራ ሁኔታ ውስጥ መግባት፣ መሯሯጥ ይኖራል። ከልጅ ጋር ያለውን መስተጋብር የሚያሳልፉትን ጊዜ ይቀማል። ስለ ልጆቻቸው ውሎና ትምህርት በይበልጥ ለመከታተል እድል ያጣሉ፣ የሚሉ ነገሮች ጎልተው ይሰማሉ። ምን አስተያየት አለው? እኔ አስተያየት ለወላጅ ከልጁ የበለጠ ነገር የለም። ከዚያው ቀንስ አድርገው ለልጆቻቸው። የልጅ ነገር ቅድሚያ የሚሰጠው ነው። ካልተቸገረና ፍጹም የማይሆንለት ካልሆነ በቀር ወይም ደግሞ የሚረዳውን ነገር ካለማወቅ የተነሳ ካልሆነ ወላጅ ከልጁ የሚቀድምበት የለም ብዬ ነው የማምነው። ምናልባት በየዋህነት ይሆናል። ዶክተር አያለው እስኪ የእናንተን ዘመን እናንሳ። ንጽጽሩ የግድ ሚዛናዊም ባይሆን የነበረውን ነገር እንድናይ ይረዳናል። እናንተ ትምህርት ቤት በምትሄዱ ጊዜ የተማሪው ቁጥርም አነስተኛ ነው፣ የህዝቡም ቁጥር አነስተኛ ነው። ሌሎች ደጋፊ ሁኔታዎችም ከግምት ሊገቡ ይችላሉ። ይሁንና በዚያ ዘመን የሁለተኛ ደረጃ ያጠናቀቀ አይደለም አራተኛ ክፍል ያለ ተማሪ ሆነው ራ ሲገቡ የሚታወቁ ሰዎች እናውቃለን። የቋንቋ ችሎታቸው፣ የአስተሳሰብ ጥልቀታቸው በዚያ ዘመን ህንን ብሎ የሚታይ ነገር እንሰማለን። ከአሁኑ ጋር የማይነጻጸር መጽሐፍ የጻፉ ሰዎች አሉ። አዋቂዎቻችንም ስድስተኛ ክፍል ነው ትምህርታቸው ያቆሙት ይባላል። ምን አይነት ትምህርት ትማሩ ነበር? ይዘቱን በተመለከተ በጣም ብዙ ትምህርት የተማርኩት ካደግኩና ማንበብ ከጀመርኩኝ ከትላልቅም ሰዎች ጋር በቅርብ በመገናኝበትና በማወቅበት ጊዜ እንዲያውም በገጠር እንኳ ሲሄድ የተራው ሕዝብ አነጋገርና ብስለት ምሳሌው ምኑ በጣም በጣም በጣም የማደንቀው ነው። የኢትዮጵያ ሕዝብ በተራ ደረጃ የምንመለከተው ብዙ እውቀትና አስተዋይነት ያለው ነው። ከነሱ ብዙ ተምራለሁ። ደግሞም ከእነሱ ነው ብዙ ስለ ነሱም ነው ከበሬታ ያለኝ እንዳሳየሁ እዚያ መጽሐፍ ውስጥ አሁን በኢትዮጵያዊነት ፈሪሃ እግዚአብሔር፣ እንግዳ ተቀባይነት፣ ለሌላው ማሰብ፣ ሲታመም ሄዶ መጠየቅ፣ ሲታሰር ዋስ ሆኖ ማስፈታት፣ ይሄ ይሄንን ሳየው ይነካኛል። ከዚህም የበለጠ ነገር አለ ብያለሁ። በዚህ ምክንያት ከዚያ ከህዝቡ ያገኘሁትን ነገር አሁን ያለው ነገር ውስጥ ለማስገባት ሞክር ያለው እና ብዙ ጠቃሚ ነገር ቁም ነገር ያለው ከአነጋገራችን ከአስተሳሰባችን፣ አይቻሉ መደበኛው ጋር የታዩትንም እስኪገፋ አድርገው በመደበኛ ትምህርት ቤቶች የሚሰጣችሁ የትምህርት ጥራት ምን ያህል ከፍ ያለ ቢሆን ነው? ገና አንደኛ ደረጃ ሳይጨርስ አንድ ሰው ስለ አለምም ስለትምህርት ጥሩ የሚባል ግንዛቤ ኖሮት የሚታይ ነበረው። አሉላ ከዶክተር አያሌው ገብረ ስላሴ ጋር የጀመረው ውይይት አልተቋጨም። በተከታታይ ፕሮግራም ይመለሳሉ። ይህ ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። አፍሪካ ውስጥ ስላለ የሙስናና የወንጀል ቀለበት ይላል የዛሬው ርዕሰ አንቀጽ። ርዕሰ አንቀጹ ወደ መልእክቱ ሲገባ በዓለም እጅግ ተስፋ ሰጪ ከሆኑ በምጣኔ ሀብት በኩልም እጅግ ፈጣን እድገት እያሳዩ ካሉ አካባቢዎች አንዱ የሆነው ከሰሐራ በስተደቡብ ያለው የአፍሪካ ክልል በድንበር ዘለል የወንጀል መረቦች ጥቃት ስር ይገኛል። ሙስና ከመሳሪያዎቻቸው አንዱ ነው ይላል። ሙስና ባለጠጋም ደሃም ሀገሮችን በግልም ሆነ በመንግሥት ዘርፎች ሁሉንም በተመሳሳይ ሁኔታ የሚጎዳ በየደረጃው የሚከሰት የሥልጣን ብልግና ነው። ሙስና መተማመንን ያጠፋል። ሙስና ልማትን ይጎዳል። ሙስና በዲሞክራሲ ተቋማት ላይ ሊኖር የሚገባውን መተማመን ይሸረሽራል። ሙስና ገበያዎችን ያጠፋል። ሙስና የዋጋ ንረትን ያስከትላል። ሙስና መዋዕለ ነዋይ አፍሳሾችን ያስደነግጣል፣ ያርቃል። ሙስና የምጣኔ ሀብት ዕድገት እንዳይኖር ያደርጋል። በተለይ ደግሞ ልማትና እርምጃን በሚገታባቸው በማደግ ላይ ባሉ ሀገሮች ውስጥ ለሚገኙ ማኅበረሰቦች አውዳሚ ነው ይላል ርዕስ አንቀጹ። ሐተታውን በመቀጠል ገንዘብ ለማግኘት ገንዘብ ማውጣት አለብህ፣ ለሙስና ጉዳይ ሲሆን ደግሞ የምታወጣው እጥፍ መሆን አለበት። የወንጀል መረቦቹ እምነትና መፈክር ነው። በዓለም ዙሪያ ከአጠቃላይ የሀገር ውስጥ ምርት ከስምንት እስከ ዐሥራ አምስት ከመቶ የሚሆነውን ድርሻ የሚወስደው ሀገር ዘለል ወንጀል እጅግ አጓጊ ነው። ወንጀለኞችና ሌሎችም የአደጋ መረቦች አካባቢያዊ ምጣኔ ሀብቶችንና ዓለም አቀፍ የገንዘብ ሥርዓቶችን ለማንቀዝና ለማበላሸት ጉዳይ በየዓመቱ በሚሊዮኖች ዶላሮች የሚቆጠር ገንዘብ እንደሚያፈሱ በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የዓለም አቀፍ አደንዛዥ እጾችና ቅመማ ቅመም መቆጣጠሪያና ሕግን የማስከበር ጉዳዮች ቢሮ የብሔራዊ ደህንነትና የዲፕሎማሲ ጸረ ወንጀል መርሃ ግብሮች ከፍተኛ ዳይሬክተር ዴቪድ ሉና ተናግረዋል። ከአደንዛዥ እጾችና ቅመማ ቅመም እንዲሁም ከሌሎች ሕገወጥ ዝውውሮች የሚገኘው የተጣራ ገቢ ወንጀልን እንዲዋጉ በተከፈቱ ተቋማት በራሳቸው ውስጥ ሙስና በከፍተኛ ሁኔታ እንዲንሰራፋ አድርጓል። የአንዳንድ የመንግሥት ባለሥልጣናት ከወንጀል መረቦቹ ጋር መመሳጠርና መተሳሰር የሕገ ወጡ ዝውውር መስመሮች ከምዕራብ አፍሪካ የባሕር ዳርቻ እስከ አፍሪካ ቀንድ፣ ከሰሜን አፍሪካ ወደ ደቡብም እስከ ጊኒ ባሕረ ሰላጤ እንዲዘረጉ አስችለዋቸዋል። ዴቪድ ሉና አክለውም በእነዚህ ሕገ ወጥ የዝውውር መስመሮች ላይ ባሉ ሀገሮች ውስጥ ሁሉ የወንጀሉ ዓለም ሰዎችና መረቦች እጅግ ቁልፍ ናቸው የሚባሉ ተቋማትንና ሕግን የማስከበር ሥርዓቶችን እያነቀዙና እያሽመደመዱ የሁሉም ሰው ደህንነት አደጋ ላይ እንዲወድቅ እንደሚያደርጉ አሳስበዋል። ሀገር አቋራጮቹንና የተደራጁትን የወንጀል መረቦች ለመረበሽና ለመበጣጠስ፣ ይላል ርዕሰ አንቀጹ፣ አፍሪካ ውስጥ ካሉ አጋሮቿ ጋር ለመተባበርና ለመሥራት ዩናይትድ ስቴትስ ቁርጠኛ ነች። በሀገር ዘለል የወንጀል ድርጅቶች ላይ ፕሬዚደንት ዶናልድ ትራምፕ ያወጡትን የአፈጻጸም ትዕዛዝ ተግባራዊ ለማድረግ አጋሮቻችን የዛሬዎቹን አደጋ ደቃኝ መረቦችን ለመዋጋት ያላቸውን አቅም ለማጠናከር ዩናይትድ ስቴትስ ድጋፏን መስጠቷን እንደምትቀጥል ሚስተር ሉና አሳውቀዋል። ርዕሰ አንቀጹ መልእክቱን እንዲህ ሲል ዘጋ። የሀገራቸውን ሀብት የሚመዘብሩ ሌባ መሪዎች ወንጀለኞችና ሽብርተኞች የሕገ ወጥ አድራጎቶቻቸው ፍሬ ተጠቃሚ እንዳይሆኑና እንቅስቃሴዎቻቸውን ለማስፈጸም ጉዳይ የሚጠቀሙበትን የገንዘብ አቅም እንዳያንቀሳቅሱ ለማድረግ በሁሉም ደረጃዎች ባለ ሙስና ላይ መዝመት አለብን። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። አድማጮች ለዛሬ ያዘጋጀነው የአንድ ሰዓት ፕሮግራም እዚህ ላይ አበቃ። ነገ አርብ ከምሽቱ ሶስት ሰዓት ላይ እንገናኛለን። የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና እደሩ።